ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዚህ በደረሰባችሁ መከራ ያዘነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው በዩናይትድ ስቴትስ የተቋቋመ የበጎ አድራጎትና የመብት ቡድን ሊቀመንበር አቶ ታማኝ በየነን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። አባል አገሮች የሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረጉት ጥረት የሚገመግም የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂደዋል። የዚህንም ዝርዝር ይዘናል፤ በመጽሔቱ ክፍለ ጊዜ ይቀርባል። ለምሽቱ ካሰናዳናቸው ዜናዎች በምስራቅ ጉጂ ትናንትና በተተኮሰ በተከፈተ ተኩስ አንድ የመከላከያ አባል ጨምሮ ሰባት ሰዎች ተገድለዋል ሲሉ ነዋሪዎች ተናግረዋል። የማላዊ ህዝብ በዛሬው ዕለት ድምፁን ሰጥቷል። ፕሬዚደንቱ ሙታሪካ ለሁለተኛ የሥልጣን ዘመን ተወዳድረዋል። የትራምፕ አስተዳደር ከፍተኛ ባለስልጣናት ኢራን ወታደራዊ ስጋት ደቅናለች በተባለው ጉዳይ ለምክር ቤት አባላት በዝግ ማብራሪያ ይሰጣሉ። ሌሎችም ዜናዎች አሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ግንቦት 13 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። ካቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከኦድሬስ ሪጅስ ጋር እስከ አራት ሰዓት ድረስ አብረናችሁ እናመቻለን። በቅድሚያ የምሽቱን የዓለም ዜና ትናንት በምስራቅ ጉጂ ጎሮዶላ ወረዳ በተከፈተ ተኩስ አንድ የመከላከያ ኃይል አባል ጨምሮ ሰባት ሰዎች መገደላቸውን ነዋሪዎች ተናግረዋል። የመከላከያ ኃይል አባሉ የተገደለው በአካባቢው በሚንቀሳቀሱ ኃይሎች መሆኑን ገልጸው፣ ሌሎቹ ስድስት ሰዎች የተገደሉት መከላከያ በወሰደው የአጸፋ እርምጃ ነው ብለዋል። ገልሞ ዳዊት ዝርዝሩን ይዟል። ትላንት ከሰዓት በኢትዮጵያ ሰዓት አቆጣጠር ዘጠኝ ተኩል ገደማ ነበር ምስራቅ ጉጂ ጎሮዶላ ወረዳ ሙጮ በሚባል ቀበሌ ማህበር ውስጥ በተከፈተ ተኩስ ሰባት ሰዎች መሞታቸው የተነገረው ከሞቱት ውስጥ ስድስቱ የአካባቢው ነዋሪዎች መሆናቸውን ቡድኖ ጡና የተባሉ የሙጮ ቀበሌ ማህበር ነዋሪ ለአሜሪካ ድምፅ ገልጸው፣ መንስኤው የታጠቁ ኃይሎች በአካባቢው ይንቀሳቀሱ በነበሩ የመከላከያ ኃይሎች ላይ ተኩሱ ከፍተው አንድ የመከላከያ ኃይል አባል ከሞተ በኋላ መሆኑን አስረድተዋል። እኚሁ የአይን እማኝ ሲያብራሩ የመከላከያ ኃይሎች ጥቃቱ ከተፈጸመባቸው በኋላ አጸፋውን ሲመልሱ በወቅቱ ከገበያ ይመለሱ የነበሩ አራት ሰዎችን ይዘው መጀመሪያ ጥቃት የተፈጸመባቸው ቦታ ወስደው እንደገደሏቸው፣ ከዚያም ደምሰጌቱ የሚባሉትን አዛውንት በማሳቸው ውስጥ በቆሎ እያረሙ ባሉበት ቦታ፣ በመጨረሻም ማምድ ኮሮሚ የሚባለውን የልጆች አባት ቤቱ እንዳለ ህይወቱን እንዳጠፉ ተናግረዋል። የተገደሉት ሌሎች አራት ሰዎች ቀጴሎ በራቆ ሶንጋ፣ ቶኖጎ፣ መቻዋ፣ መቻባ፣ አባ ኩኔና፣ ጋምቤላ ቡኖ መሆናቸውን አቶ ቡኖጡኔ ገልጸው እነሱም ከገበያ ወደ ቤት ይመለሱ የነበሩ ናቸው ብለዋል። ከዚህም በተጨማሪ የመከላከያ አባላት አምስት ቤቶች ማቃጠላቸውን፣ አሁንም በአካባቢው ውጥረት እንደሰፈነ መሆኑን አስረድተዋል። የሟቾቹ አቶ ደምሴ ጌቱና መሐመድ ኮሮሚ ቅርብ ዘመድ የሆነችው ቀብሮ ወንድሟ መሐመድ ሰላማዊ ሰው እንደነበረ ገልጻ በሁኔታው ማዘኗን ለአሜሪካ ድምፅ ተናግራለች። የጎሮ ዶላ ወረዳ አስተዳደር በትላንቱ የጸጥታ መደፍረስ አንድ የመከላከያ ኃይልን ጨምረው የሰባት ሰዎች ሕይወት ማለፉን አረጋግጧል። መነሻው በአካባቢው በኦነግ ስም የሚንቀሳቀሱ ታጣቂዎች በመከላከያ ኃይል ላይ የወሰዱት እርምጃ ነው ሲል የጸጥታ መስሪያ ቤቱ መልሰዋል። ስለ ተገደሉት ነዋሪዎች ተጠይቀው አሁን ሁኔታው በምርመራ ላይ ነው ሲል ለአሜሪካ ድምፅ መልሰዋል። ነዋሪዎች አሁንም በአካባቢው ውጥረት ሰፍነዋል ይላሉ። የወረዳው አስተዳደር ግን አሳሳቢ ነገር የለም ሲል ያስተባብላል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ። ገልሞ ለዘገባው እናመሰግናለን። ዛሬ የማላዊ ህዝብ ፕሬዚዳንቱንና የፓርላማ ተወካዮችን ምርጫ ሲያካሂድ ውሏል። ፕሬዚዳንቱ ፒተር ሙታሪካ ለሁለተኛ የስልጣን ዘመን በእጩነት ቀርበዋል። ስድስት ነጥብ ስምንት ሚሊዮን የሚሆነው የማላዊ መራጭ ከ78 ዓመቱ ሙታሪካ ከምክትል ፕሬዚዳንታቸው ሳሎቹስ ቺሊማ ወይም ከቀድሞ ሰባኪ ከላዛሮስ ቻኩዌራ መካከል አንዱን ይመርጣል። የኋለኞቹ ሁለቱ አገሪቱን የወረሰውን ሙስና እናጠፋለን ሲሉ ነው ቃል የገቡት። ፕሬዚዳንት ሙታሪካ ደግሞ በምርጫ ዘመቻቸው የምጣኔ ሀብትና የመሠረተ ልማት ማሻሻያ መርሃ ግብሮችን አካሂዳለሁ ብለዋል። ምክትል ፕሬዚዳንቱ ቺሊማ ከገዢው ዴሞክራቲክ ተራማጅ ፓርቲ ባለፈው ዓመት ወጥተው ከግማሽ በላዩን የድምፅ ሰጪ ቁጥር የሚይዘው ወጣቱ ላይ ያተኮረ አዲስ ፓርቲ ያቋቁመዋል። ዋናው ተቃዋሚ የማላዊ ኮንግሬስ ፓርቲ መሪው ቻክዌራ ከአምስት ዓመት በፊት በተካሄደው ምርጫ ሙታሪካ ለጥቂት ነው ያሸነፏቸው። ከሙታሪካ በፊት የነበሩት ፕሬዚዳንት ጆይስ ባንዳ ድጋፋቸውን ሰጥቷቸው እንደነበርም ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሀውስ ድምዳሜ ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ይሰጡበታል። ወደ ካፒቶል ሂል ሄደው ገለጻ ከሚያደርጉት መካከል የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ፣ ተጠባባቂ የመከላከያ ሚኒስትር ፓትሪክ ሸናሃን እና የጦር ኃይሎች ኤታማዦር ሹም ጄኔራል ጆሴፍ ደንፎርድ ይገኙባቸዋል። ባለፈው ሳምንት በሁለት የሳዑዲ አረቢያ የነዳጅ ማስተላለፊያ ጣቢያዎች ላይ ለደረሱት ጥቃቶች፣ ከዚያ አስቀድሞ ደግሞ በአራት የሳውዲ የነዳጅ ጫኝ መርከቦች ላይ ለደረሰው ጉዳት ተጠያቂ ኢራን ነች ብለው የዩናይትድ ስቴትስ ባለስልጣናት ጠርጥረዋል። ፕሬዚዳንት ትራምፕ ትናንት ሰኞ ሲናገሩ ኢራን የከፋ የጠብ ፈላጊ አቋም ይዛብን ቆይታለች ካሉ በኋላ ዩናይትድ ስቴትስ በታላቅ ኃይል አጸፋ ከመመለስ ሌላ አማራጭ የላትም ነው ያሉት በመካከለኛው ምስራቅ ውጥረቱ እየተጋጋለ በመምጣቱም ጀኔራል ደንፎርድ ነገ ወደ ብረሰልስ ተጉዘው ከሰሜን አትላንቲክ ቃል ኪዳን ድርጅት አባላት ጋር ለመነጋገር የነበራቸውን የጉዞ እቅድ ሰርዘዋል የቀድሞ የዋይት ሀውስ ጠበቃ ዶናልድ መጌን የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በሩሲያ ጣልቃ ገብነት ጉዳይ ዛሬ ቀርበው ቃላቸውን እንዲሰጡ በላከላቸው መጥሪያ መሰረት ሳይቀርቡ ቀርተዋል። ዳን መጌን ይቅረቡ የተባሉት በፕሬዝደንታዊ ምርጫው የሩሲያን ጣልቃ ገብነት ሲመረምሩ የነበሩትን ልዩ አቃቤ ሕጉን ሮበርት ሞለርን እንዲያባርሩ በፕሬዝደንት ዶናልድ ትራምፕ ሲታዘዙ ምን እንደተባባሉ የምስክርነት ቃላቸውን እንዲሰጡ ነው። ብዙሀኑ አባላቱ ዲሞክራቶች የሆኑት የተወካዮች ምክር ቤቱ ኮሚቴ በዛሬ ሸንጎ የዳን መገን ስም የተለጠፈበትን የምስክርነት ቃል ሰጪ መቀመጫ ባዶ በሆነበት ታድሟል። ወደ ቀደመው የግል የጥብቅና ስራቸው የተመለሱት የ50 አመቱ የዋሽንግተን ጠበቃ ዳም መጌን ከዛሬው የምስክር ሰሚ ሸንጎ የቀሩት የምስክርነት ቃል እንዳይሰጡ ከዋይት ሀውስ የተሰጣቸውን መመሪያና የፍትህ ሚኒስቴርም ኮንግረስ ሊያስገድዳቸው አይችልም ማለቱን ተቀብለው ነው። መጌን ባለመቅረባቸው የተናደዱት የኮሚቴው ሊቀመንበር ጄረድ ናድለር መጥሪያ የምንልከው ከፈለጉ እንዲመጡ፣ ካልፈለጉ እንዲቀሩ አይደለም። በፍርድ ቤት ትዕዛዝ በግዶ ይመጣሉ ብለዋል። የቀድሞ የዋይት ሀውስ ነገረ ፈጅ የምስክርነት ቃል ያስፈለገበትን ምክንያትም ናድለር አስረድተዋል። ሚስተር ትራምፕ ዳመጌንን ሞለርን ወዲያ አባረው እንዲያባርሩ አዘው መመሪያ ከሰጧቸው በኋላ ጉዳዩ በዜና ሲሰማ ሐሰት ነው ብለው እንዲዋሹ እንዳዘዟቸው መጌን ግን እምቢ እንዳሉ በሙለር ሪፖርት መውጣቱን ተከትሎ ቀርበው ቃል መስጠታቸው አስፈላጊ ሆኖ በመገኘቱ ነው ብለዋል። በሩሲያ በሚደገፉት የሶሪያ መንግስት ኃይሎችና በአልቃይዳው ግብረ አበር ሽምቅ ተዋጊዎች መካከል ውጊያ በሚካሄድባት በኢድሊብ ክፍለ ግዛት በሲቪሎች ላይ የሚደርሰው ጉዳት እየተባባሰ መጥቷል ሲል የተባበሩት መንግስታት የሰብአዊ መብቶች ቢሮ አስጠንቅቋል። በውጊያው የተጠመዱት ሶስት ሚሊዮን ሲቪሎች ህይወት በከፍተኛ ደረጃ አስግቶኛል ያለው የመንግስታቱ ድርጅት ቢሮ በቅርቡ የታወጀውን የሰባ ሁለት ሰዓት የተኩስ አቁም ተፋላሚዎች ወገኖች በፍጥነት መጣሳቸው ስጋታችንን አባብሶታል ነው ያለው የድርጅቱ ቃል አቀባይ ማርታ ሂዮታርዶ። በሁለቱም ወገኖች የሚፈጸመው ድብደባ በሲቪሎች ላይ የሚያደርሰውን ሞት መቁሰልና የንብረት ውድመት እንዲህ ሲሉ ገልጸዋል። ሚሊታሪ ሮ ወታደራዊ ኃይሎች ሰራዊቱንና መሳሪያውን ጭምር ሲቪሎች የሚኖሩበትና የሚገለገሉባቸው ተቋማት አቅራቢያ በሆኑ ቦታዎች ስለሚያሰፍሩ ሲቪሎች ተገለዋል፣ ቆስለዋል። ሆስፒታል፣ መስጊድ፣ ትምህርት ቤትና ገበያዎች ወድመዋል፣ ነው ያሉት። ካለፈው ሚያዚያ ወር ወዲህ ውጊያው የተፋፋመ ሲሆን ከዚያ ወዲህ ቢያንስ አንድ መቶ አምስት ሲቪሎች መገደላቸውን ነው ድርጅቱ ያስታወቀው። ተፋላሚዎቹ ወገኖች ዓለም አቀፍ የሰብአዊነት ሕግ በሚጠይቀው መሰረት ሲቪሎችን ከጥቃት ለመጠበቅ አስፈላጊውን ሁሉ እንዲያደርጉም ተማጽኗል። በገንዘብ ችግርና በተባባሰ ሁከት ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ኢቦላን እየተዋጉ ያሉ ድርጅቶች በመጪዎቹ ሁለት ሳምንታት ውስጥ ስራ አቁመው ሊወጡ እንደሚችሉ ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ፌዴሬሽን አስጠነቀቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ የተቀጣጠለው የኢቦላ ወረርሽኝ አሁን ከእጅ ሊያመልጥ እንደሚችል ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማኅበራት ፌዴሬሽን አይኤፍአርሲ የማስጠንቀቂያ ደወል ለዓለም አሰምቷል። ፌዴሬሽኑ ከትናንት በስቲያ ቅዳሜ በሰጠው መግለጫ እጅግ እየተባባሰ በመጣው የጸጥታና የደህንነት ችግር እንዲሁም በከበደው የገንዘብ እጦት ምክንያት ወረርሽኙ አሁን ተይዞ ካለባቸው ገጠራማ ቀበሌዎች ወደየአካባቢው ከተሞችና ድንበር ተሻግሮም ወደ አጎራባች አገሮች ሊዛመት የሚችልበት ሁኔታ መፈጠሩን አሳውቋል። ለኢቦላ ቫይረስ ከተጋለጠው 1739 ሰው 1147 ሰው መሞቱንና ይህም የሞቱ መጠን 66 ከመቶ እንደደረሰ የሚያሳይ መሆኑን የኮንጎ ጤና ጥበቃ ሚኒስቴር አስታውቋል። በግጭቶችና በትርምስ በተዋጡት ሰሜን ኪቡና ኢቱሪ ክፍላተ ሀገር የአሁኑ የኢቦላ ወረርሽኝ የተጫረው ከስምንት ወራት በፊት ቢሆንም ከአጠቃላዩ ለኢቦላ የመጋለጥ አጋጣሚ 20 ከመቶ ወይም አንድ አምስተኛ የሚሆነው የደረሰው ግን ባለፈው አንድ ወር ባልሞላ ጊዜ ውስጥ ነው። በሦስት ሳምንታት ውስጥ ይህ ፈጣን ማሻቀብ ያሳሰበው ዓለም አቀፉ ፌዴሬሽን ዓለም ሁለገብ ጥረቷን እንድታጠናክር ጥሪ አሰምቷል። የአይኤፍአርሲ የጤናና የእንክብካቤ ዳይሬክተር ኢማኑኤል ካፖቢያንግ የገንዘብ ችግራቸው መልስ ማግኘት ያለበት ዛሬውኑ ነው ብለዋል። አሁን ባለንበት ሁኔታ ሰብአዊ ሥራዎችን እያከናወኑ ያሉ ብዙ ድርጅቶች የተጋፈጡት የገንዘብ ችግር እጅግ የከፋ ነው። ምላሹን ፈጥኖ ማሳደግ በጣም አስፈላጊ ነው። ካልበለዚያ እንቅስቃሴውን መቀነስና የሚከተለውን የከፋ መዘዝ መጠበቅ ነው። በኢቦላ ወረርሽኝ እየተጎዱ ባሉት የኮንጎ አካባቢዎች ውስጥ እየተከናወነ ላለው ስራ እና በአጎራባቾቹ ቡሩንዲ፣ ሩዋንዳ፣ ደቡብ ሱዳንና ዩጋንዳ እየተካሄደ ላለው የዝግጅትና የመከላከል ዘመቻ ቀይ መስቀል ከጠየቀው 30 ሚሊዮን ዶላር እስካሁን ያገኘው ከግማሽ ያነሰ መሆኑን ካፖ ቢያንኩ አመልክተው ተጨማሪ ድጋፍ በአፋጣኝ ካልተገኘ ሥራዎቹን በመጪዎቹ ሁለት ሳምንታት ውስጥ እንደሚዘጋ ማስጠንቀቃቸውን ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ይናገራል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂ ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ዕለቱ አቪርስ ከመሻገራችን በፊት ቆየት ብለው ከሚሰሙት ቅንብሮች አንድ ሁለቱን ለቅምሻ እንበል። የኢትዮጵያውያን ጓደኞችም የምነግራቸው ይህንኑ ነው። ቀጥተኛ ውጭ መዋለንዋይ ሊስብ የሚችሉ ሁኔታን ፍጠሩ። ያ መዋለንዋይ ቢሊዮኖችና ቢሊዮኖችና ቢሊዮኖች ዶላሮችን እየያዘ ይመጣል። የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥን የሰማችሁት። ንግድና ኢንቨስትመንት በተሰኘው ቅንብራችንም በሁለተኛው አጋማሽ ላይ ትሰሟቸዋላችሁ። ሁለተኛውን እናስከትል። ንጉሥ ሰለሞኑ ሳይገልጹት አልቀረም ይህንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ተናገሩ የተናገሩ ሚባለው አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ፕሮፌሰር ዮናስ እንዳለ ገዳ ናቸው። በዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ በሕክምና ትምህርት ቤቱም የትምህርት ክፍሉ ኃላፊ ናቸው። በሰው ልጅ የተፈጥሮ ስሜት ጸባይ፣ ምንነት የሥነ ልቡና ጤና አልፎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን በሚመረምር ቅንብር በሁለተኛው አጋማሽ በሁለት በሐኪሞን ይጠይቁ ይመለሳሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ ከአሁን በኋላ ከእናንተ የሚጠበቀው ጥያቄ ተፈናቅለናል፣ እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገንቡልን የሚል መሆን አለበት ሲል የተናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለውና በዩናይትድ ስቴትስ የተቋቋመው የበጎ አድራጎትና የመብት ውድል ሊቀመንበር አቶ ታማኝ በየነ ነው። አክቲቪስት ታማኝ በየነና የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብራውን በጌዲኦ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። አቶ ታማኝና ቡድኑ ትውልድ ኢትዮጵያውያንና በውጭ ሀገር ነዋሪ የሆኑ ኢትዮጵያውያንን በማስተባበር ያሰባሰበውን ከአንድ ሚሊዮን ዶላር በላይ እርዳታ ለዓለም አቀፉ የበጎ አድራጎት ድርጅት ወርልድ ቪዥን ኢትዮጵያ ማስረከቡ ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ከስፍራው ልኳል። ባለፉት ጥቂት ዓመታት በኢትዮጵያ በተፈጠሩ ግጭቶችና ጥቃቶች በርካታ ዜጎች ለጉዳት ተዳርገዋል። በደቡብ ክልል ከነበሩ ግጭቶች ውስጥ በገዲው የተፈጠረ ክስተት ብዙዎችን ለድጋፍ ያነሳሳ ነበር። ከእነዚህም ውስጥ ዓለም አቀፍ ትብብር ለኢትዮጵያ መብት አንዱ ሲሆን ትብብሩ ውጭ አገር ከሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ገንዘብ ሲያሰባስብ ቆይቷል። የዓለም አቀፍ ትብብር ለኢትዮጵያ መብት ዋና ዲሬክተር ታማኝ በየኔ ባሰባሰበው ገንዘብ የተገዛውን ቁሳቁስ ዛሬ በገዲዮ ዞን ገደብ ወረዳ ተገኝተው ለተጎጆች አበርክቷል። ታማኝ በየኔ በዚያ ወቅት እንዳሉት በጉጅ ጉጂና በጌዲኦ ህዝብ መካከል በተፈጠረው ነገር በአያሌ አዝኗል። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁ። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲኦ መሆናችሁ ብቻ አይደለም። ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሐዘናችሁ ሐዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የህይወታቸውን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናቸውን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። ታማኝ በየኔ ከአሁን ወዲያ ከእናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ ይላለሁኝ ብሏል። ለእኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናል እና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ ውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም፣ እናንተ ማትፍቀዱ ይህን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራቸው ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በኩልነት እንድትኖሩ እንድትጥሩ። የኢትዮጵያ ሰላም ሚኒስትሩ ሚኒስትር እርዴታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዲሬክተርና አክቲቪስት ታማኝ በየነም ላደረጉት በጎ አድራጎት ምስጋናቸውን አቅርቧል። ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው አለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም ይህምን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋናዬን አቀርብለታለሁ። ሌሎችም ኢትዮጵያውያን የእሱን አርአያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርበዋል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታውነታቸውን አሳይተውናል ያሉት አቶ አበባበሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለንቸኘት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ሕዝብ ከአሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቴሌቪዥን ሁለት ለችግር የተጋለጡ ኢትዮጵያውያን ስረዳ ቆይቷል። ነው ያሉትም መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብዓቶችን ጭምር ሲያቀርብ መቆይቱን ተናግረው ለዚህም አንድ ነጥብ ሶስት ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው አመትም አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። over 800,000 people, Ethiopia, that want to see uh, Ethiopia uh, emerge stronger than ever. ታማኝ በኝኔ ከምዕራብና ምስራቅ ጉጂ እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ13 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምፅ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልሎ የነበሩባቸው የእድገጨፍና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ገዲኦ ዞን። ዮናታን ዘብዴዎስን ለዘገባው አመስግነን ወደ ምዕራብ ኢትዮጵያ እንሻገር። የኦሮሚያና ጋምቤላ ክልሎች የጋራ የህዝብ ለህዝብ መድረክ በጋምቤላ ትናንት መካሄዱ ታወቀ። የሁለቱ ክልሎች ርዕሰ መስተዳደሮች በሰላምና በልማት ዙሪያ አብረው እንደሚሰሩ ገልጠዋል ይለናል የአሜሪካ ድምፅ ያነጋገራቸውን አንዳንድ የመድረኩ ተሳታፊዎች ክልሎቹን ተጠቃሚ የሚያደርጉ የልማት ጥያቄ ተጠይቆ መልስ መስጠታቸውን ጨምሮ ናኮር መልካ ከስፍራው ባጠናቀረው ዘገባ በዚህ መድረክ ላይ የጋምቤላ ክልል ርዕሰ መስተዳደር አቶ ኡሞድ ጩሉ በተለያዩ አካባቢዎች የሚፈጠሩ የብሔር ግጭቶች በጣም ሊወገዙ ይገባል ብለዋል። መድረኩ በሌሎች የአገሪቱ አካባቢዎች ከተደረገው ልዩ የሚያደርገው በሁለቱም ህዝቦች መካከል ግጭት ተከስቶ ሳይሆን ለዘመናት የቆየ የአብሮነትና ወንድማማችነት የጋራ ተጠቃሚነት የሚረጋገጡበት መሆኑ ነው ሲሉ ገልጸዋል። የአብሮነት ባህልን ማስቀጠል ላይም ለመድረኩ ታዳሚዎች ተከታዩም ብለዋል። ደማኮይ የገንበለስ ፌዴራል ከኢትዮጵያ ህዝብ ጋር በተለይ ከኦሮሚያ ህዝብ ጋር ያለው በደንብ በታሪክ በምርታምዙ የተሳሰረ አንድነት ዘላቂነት እንዲኖረውና ከሁለቱም ክልሎች አልፎ ለሀገራዊ ለውጥ ጭምር እንዲሁ እንዲሆን የገንበላስ ህዝብና መንግስት ከመቼም በላቀ ሁኔታ ትኩረት ሰጥቶ የሚሰራና ከጥንት ጀምሮ የኖረው የተለያዩ ኃይሎች ተደራጅተው መፈናቀልን መጎሳቁልንና መለያየትን ቀን ከሌሊት ሲሰብኩ የጋምቤላ ክልላዊ መንግስት በአንድነት ለመኖር ሰላምን ሲያረጋግጥ ቆይቷል ያሉት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ለዚህም የክልሉን ህዝብና መንግስት አመስግነዋል። ከዚህ በኋላ ኢትዮጵያ ውስጥ አይቀጠልም የሚሉትንም በመድረኩ ላይ አንስተዋል። ሰው እንደ ጎረቤት እንዲተያይ፣ ክልሎች በአንድ ስርዓት ውስጥ ያሉ መስተዳድሮች ሳይሆኑ እንደ ጎረቤት አገሮች ከጎረቤትም አገር የባሰ እንደ ጠላት እንዲተያዩ ሲደረግ የነበረው ጥረት ከአሁን በኋላ ኢትዮጵያ ውስጥ አይቀጥልም። በልጆቹ ጥረት ይሄ እየፈረሰ ይቀጥላል። በክልላቸው መፈናቀል እንደማይቻልና የሚቻለው ማቀፍ ማስጠጋት፣ በፍቅር በአንድነት ኦሮሚያና ኢትዮጵያ መገንባት ነው ሲሉ ተናግረዋል። ከዚህ በኋላ የሚደረጉ ሟርቶችና እኩይ ተግባራት አይሳኩም በማለትም ተናግረዋል። ምክትል ርዕሰ መስተዳድሩ በመድረኩ ላይ ከጋምቤላ የተሳተፉት አቶ ጌታሁን ነው ሁለቱ ህዝቦች በባህል ቋንቋና ኢኮኖሚ የተሳሰሩ ናቸው ብለዋል። መንግስት ግጭት የሚያስነሱ ኃይሎች ላይ እርምጃ እንዲወስድ መጠየቁንም ገልጸዋል። ትኩረት ሊሰጥበት ይገባል የሚሉትንም እንዲህ ያብራራሉ። በተለይ የምዕራቡን የክልሉ አካባቢ እና የምስራቁ አካባቢ ስታይ ያለው የልማትና የፍትሃዊነት ተጠቃሚነት ጉዳይ ስታይ፣ ትንሽ ልዩነቶች ይኖራሉ። ቢያንስ ኦሮሚያ ካደገች፣ ልቧ ቦራ ቄለም ወለጋ ዞን አደገች። ዞሮ ዞሮ ጋምቤላ በዚህ አንግል ተጠቃሚ ነው የምትሆነው እና ብዙ የምስር ልማት ጥያቄዎች ምዕራብ ኦሮሚያ አካባቢዎች ላይ መስፈን አለባቸው ብዬ ነው። እንዳንድ የኮንፈረንሱ ተሳታፊ ግለሰቦች እና ቲኬት የሆኑ አንዳንድ አካባቢ አመራሮች አሁንም በሆን የመደመሩ ስሌት አልተረደም። ስለዚህ መንግስት እዚህ ላይ ራሱ የሆነ አደረጃጀት መስቀር አለበት የሚል በትልቅ የተነሳ ሀሳብ አለ እና አቶ ተካልኝ አበራ ከኢሉ አባ ቦራ ቡሬ መሳተፋቸውን ጠቅሰው ሁለቱን ክልሎች የተመለከቱ የጋራ ሰላምና ልማት ጥያቄ ተነስተው ከመድረኩ ምላሽ መሰጠቱን ተናግረዋል። የህዝብን ሰላም፣ የህዝብን ደህንነት፣ የህዝብን የወደፊቱን የአብሮ መኖርን ዕጣ ፈንታ ለማስቀጠል የሀገሩ ሬሶ መስተዳሪዎች እና በየደረጃው በስልጣን እርከን ላይ የሚገኙት አስተዳሪዎች እንዴት ብሔር ብሔረሰቦችን ማስተዳደር እንደሚገባቸው እና የሚነሳውን ጥያቄ ታስቦበት ታቅዶበት የሀገርን ችግር የቀረውን የወጣቱን እና የሚሯኑን ችግር ለመፍታት ነው በሚል የተነሳ ጥያቄ ነበረ። ሁለቱ ሬሶ መስተዳሪዎችም ይህንን በአጽንኦት የተናገሩት የመለሱት መልስ እንዳለ ተገንዝቤያለሁ ማለት ነው። ለቪኦኤ ናኮር መልካ ነቀምቴ ናኮርን፣ እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኦሮሚያ ክልል የሕክምና ባለሙያዎች ከክልሉ ምክትል መስተዳደር አቶ ሽመልስ አብዲሳና ከጤና ሚኒስትሩ ዶክተር አሚር አማን ጋር ተወያይተዋል። አዲስ አበባ ላይ በተደረገው በዚህ ውይይት የዘርፉ አስተዳደራዊ ችግሮችና ከስራ ጋር የተዛመዱ የጥቅማጥቅም ጉዳዮች ላይ ጥያቄ አንስተው ተወያይተዋል። ሙክታር ጀማል ዝርዝሩን ይዟል። በአዲስ አበባ የኦሮሚያ ፕሬዚዳንት ጽህፈት ቤት አዳራሽ ውስጥ ከጤና ባለሙያዎች ጋር በተደረገው የምክክር መድረክ ሰፊ አስተዳደራዊና የጥቅማ ጥቅም ጥያቄዎች የተነሱበት ነበር። በተለያዩ ደረጃዎች የሚገኙ ባለሙያዎች በትምህርት ዕድል ራስን ማሳደግ፣ የገቢያቸው ደረጃ ከኑሮ ውድነት ጋር የማይመጣጠን መሆንና የጤና ግብዓቶች አቅርቦት በቂ ያለ መሆን አገልግሎት እንዳይሰጡ ማነቆ እንደሆነባቸው ገልጸዋል። ባጀታ ወልቀበቴ ሴክተር ፈያቲፍ ባጀን ከረመ ደም ባ ገዲቧዳ በጀትን በተመለከተ ለጤና ሴክተር የሚመደበው በጀት በጣም ዝቅተኛ ነው። ስለዚህ ይህ ጉዳይ በጣም ትኩረት ይፈልጋል። የደም ባንክ ጉዳይን በተመለከተ ብዙ የደም ባንክ ማዕከላት ወደ ህዝብ እንዲቀርቡ ተብሎ በተለያዩ ቦታ የተገነቡ አሉ። ነገር ግን አብዛኞቹ መሳሪያ ያልተሟላላቸው አሉ። እንዲሁም በጭራሽ ወደ ስራ የሚያልገቡ አሉ ጨራ ቢሮ ፈያ ገኘ ፕሬዝዳንቲን ናነ ኦሮሚያ ከኛ የትምህርት እድልን በተመለከተ የጤና ቢሮና የክልላችን ፕሬዝዳንት ምን እንደሚሉ ማወቅ እንፈልጋለን። በአጭር ጊዜ ውስጥ የትምህርት እድልን ማዳረስ ተገቢ ይሆናል። ምክንያቱም ጊዜው የውድድርና እውቀትን የማጎልበት ጊዜ ነው። በኩ መጅሩጅሩ ከነት መንጅረኛ ለፍት ሚንኬል ነሙራፍ ማልቱ ያደሜጅር ባለንበት አካባቢ ላይ የመኖሪያ ቤት የምንገነባበት መሬት ቢሰጠን በጣም ጥሩ ነው። ስለዚህ ምን ታስቧል? በውይይቱ ላይ ምላሽ የሰጡት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመለስ አብዲሳ እና የጤና ጥበቃ ሚኒስትሩ ዶክተር አሚን አማን የባለሙያዎቹ ጥያቄ አግባብ ያለው መሆኑን ጠቅሰው ጥያቄያቸው በተዋረድ መመለስ እንዳለበትም ተናግረዋል። የጤና ባለሙያዎች የጤና መድን አገልግሎትን በተመለከተ የፌዴራል ጤና ሚኒስቴር እያሻሻለ መሆኑን ጠቅሰዋል። ለጊዜው ባለሙያዎቹ አገልግሎቱን ባሉበት ቦታ እንዲያገኙ እየተደረገ መሆኑም ተነግሯል። ሌሎች ጥቅማ ጥቅሞችን በተመለከተ በክልል ደረጃ የታሰበውን አቶ ሽመልስ ለተወያዮቹ ገልጸዋል። ከረኮ መነጀረኛ ወልዳዳ ንጃረማ ሞቱም አለፈ ሳ በኮ ጅርተኒት የመኖሪያ ቤት ችግርን በተመለከተ በማህበር ተደራጁ። መንግስት ባላችሁበትና በስራችሁ ቦታ መሬት ያቀርብላችኋል። በቆርቆሮም ሆነ በጎጆ አቅማችሁ የቻለውን አድርጋችሁ እንድትኖሩ እናመቻቻለን እናንተ የማህበር ህግጋትንና ደንብ አሟሉና ተደራጁ፣ እኛ መሬት እናቀርብላችኋለን። ሴረ ወልዳ ጉታ ነፈኔ ሲናን ተወያዮቹ ስለ ደሞዝ እድገትም ጥያቄ ያቀረቡ ሲሆን በመድረኩ ላይ መልስ የሰጡት አወያዮች እንደገለጹት ከ2009 ዓ.ም የደሞዝ ጭማሪ እንደሚሰጥና በክልል የጤና ተቋማት አሰራር ከዚህ በፊት ወደ ጎን ወይንም የእርከን የነበረውን ዕድገት ወደ ደረጃ እንዲሆን መወሰኑን ተናግረዋል። የትምህርት ዕድል በሂደት እየታየ እንደሚፈታም ተጠቅሷል። የክልሉ መንግሥት ለጤና ባለሙያዎች አገልግሎት ዕውቅና ይሰጣል ያሉት አቶ ሽመልስ ማኅበረሰቡን ለማገልገል በቁርጠኝነት ሁሉም ካለበት ቦታ እንዲረባረብ ጥያቄ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታር ጀማል እንደዘገባው እናመሰግናለን። ተከታዩ ወደ ሀረር ያሻግረናል። የሀረር ኮንዶሚኒየም ቤቶች ለባለቤቶቻቸው ተመለሱ ይለናል። አዲስ ቸኮል በተከታዩ ዘገባው ላለፉት አራት ወራት ማንነታቸው ባልታወቁ ግለሰቦች የኮንዶሚኒየም ቤታቸው ተወስዶባቸው የነበሩ የሀረር ገልመሽራ ነዋሪዎች ቤቶቻቸው ተመልሰውላቸዋል ለመምህራን ሲገነቡ የነበሩ ስልሳ የኮንዶሚኒየም ቤቶችና ለግለሰቦች ተላልፈው የነበሩ ሰባ አምስት ሌሎች ኮንዶሚኒየም ቤቶች ሁሉም ለባለቤቶቻቸው ተመልሰዋል። በክልሉ መንግስት እምነት በማጣት ቤታችን ይመለስልን ብለው ሳይጠይቁ የቆዩ ሌሎች ኮንዶሚኒየም ባለቤቶች ወይም ባለ ንብረቶች ከአዲስ እንቅስቃሴ የመጀመራቸውን ይገልጣል። አሁንም ለዝርዝሩ ወደ አዲስ ቸኮል ከአራት ወር በፊት በሐረር ገልመሽራ አካባቢ ከተገነቡ ስድስት መቶ ገደማ የኮንዶሚኒየም ቤቶች ውስጥ ማንነታቸው ባልታወቁ ሰዎች ተወስደው የነበሩ ቢያንስ መቶ ሰላሳ አምስት ቤቶች ለባለቤቶቻቸው መመለሳቸውን ነዋሪዎች ለቪዮኤ አስታውቀዋል። በወቅቱ ቤታቸው ተወስዶባቸው ለቪዮኤ ቅሬታቸውን ካቀረቡት ስማቸው እንዲጠቀስ ያልፈለጉ አንዷ ነዋሪ እንዲህ ብለዋል። ከቴቪሮ እና ከቤቶች ማሳበመ ቤቱን ባለፈው አስራ አምስት ቀን ጀምሮ ይፈረክብያለ። ሌሎች እስከእርሶ ተመልሶላቸዋል። ከሰባ አምስት ሰዎች ጋር ነው አብሬ የተረከብኩ። ሰባ አምስት አንድ ላይ ሆነም ተረክበናል። ቤቱ የተጎዳ ነው። በምን ሁኔታ አገኛችሁት ቤቱ? ሽንት ቤቱን በተበላሽተዋል። በርና መስኮቶቹ ተከባብረዋል። ግድግዳ ላይ ትል ትለውበታል። ሞላ ጎደል የተወሰነ እድሳት ይፈልጋል። በአካባቢው ነዋሪ የሆኑ የአይን ታዛቢም ይህንኑ ብለዋል። አሁን የሁሉም ተመልሷል። አንድም ሰው የቀረ የለም። በቃ አሁን እ ጎረቤታችን ነች ያልኩህ፣ ተመልሶ ተመልሶላታል። ድግማ አስረዋል። አሁን አንጀማ ምናምን ምትትን ምትል ከሆነ እስር ቤት ነው የሚያስገቡት። ዝወጥተዋል ማንም ሰው የለም። አሁን መንግስት እዚህ ላይ ቆራጥ እርምጃ ነው የወሰደው። ጥሩ ነው ያደረገው። ፖሊስም ተመድቧል። አንድም አንድም ሰው የቀረ የለም። አስወጥተዋቸዋል። የአረሪ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ይሱፍ የቤት ወረራው ከኮንዶሚኒየም ባሻገር በግለሰብ ይዞታዎች እና በቀበሌ ቤቶችም ጭምር የተስተዋለ እንደነበር ተናግረዋል። ሕገወጥ ቤቶች ወረራ ሶስት አይነት ነው ያለው። አንደኛ በቀበሌ ቤቶች ላይ፣ ሁለተኛ ኮንዶሚኒየም፣ ከዛ የግለሰብ በተለይ የራሳቸው መኖሪያ ቤት ያላቸው ሰዎች በተለያዩ ምክንያት ውስጥ የማይኖሩት ላይ ነው የተደረገው። ይሄ በአጠቃላይ መቶ ሰላሳ አምስት የሚሆኑ ቤቶች ሙሉ በሙሉ መመለስ ተችሏል። ከዚህ ውስጥ ኮንዶሚኒየም ቤቶች ያስረከብነው ለቤቶች ልማትና ኤጀንሲ ነው። ሪስፖንስቢሊቲ እንዲወስዱ ያደረግ ነው። ከዛ ውጭ ደግሞ የግል ቤቶችን ባለቤቱ ራሱ ቁልፉን ተቀብሎ የሚገባበት አንድ አምስት ቤቶች በዛ መልክ የጨረስነው አሉ። የቀበሌ ቤቶች ደግሞ ቀበሌና ወረዳ መስተዳደሩ በራሳቸው እንዲሄዱበትና የነበረበት ግለሰብ እንዲመለስ የተደረገበት ሁኔታ ነው ያለው። ይህን ፕሮሲጀር መጀመሪያ በውይይት ነው የተደረገው። እውነታውን በመነጋገር የነበረው የጠጥታ ችግር ያመጣው ጣጣ መሆኑን በመገንዘብ አሁን ምንድነው ያለው? ይሄ ግጭት ሲፈጠር መካካድ ሁሉ የነበረበት አብዛኛው እንደሚባለው አይደለም ጉዳዩ። የተለያዩ አካላቶች በጦር መሳሪያ ይዞ በጉልበት ነብቷል የሚባለው ነገሮች አብዛኛው ውሸት ሆኖ ነው ያገኘናቸው። ለምንድን ነው መንግስት ሰራተኛ እዚህ በአመራር ላይ የነበሩት አብዛኛው ሰዎች ከዘመዶቻቸው ከውጭ ወይም ከክልሉ ውጭ ፋምጥቶ ያሳፈሩበት ነው። አብዛኛው እያገኘ ናቸው። ስለዚህ ይህንን እዚህ ክልል ውስጥ የተሰሩት የትራይ ሰብሳቢነትና የመልካም አስተዳደር ችግሮች በዚህ ታፍኖ እንዲቀርና እንዳይነሳ የሚፈልጉ ሀይሎች እንዳሉ የተረዳ ስለሆነ ግለሰቦች ፍላጎታቸው ቢኖር ኖሮ ደሃዎች ናቸው። አብዛኛው እዛ ውስጥ ከገጠር አምጥቶ ያስቀመጡት። እኔ የገሌ ነው ያስቀመጠኝ እኔ የገሌ ነው ያስቀመጠኝ እወጣለሁ እያሉ ነው የወጡት። በክልሉ መንግሥት እምነት በማጣት ቤት ተወስዶብናል ብለው ማመልከቻ ሳያቀርቡ ቀርተው የነበሩ ሌሎች የቤት ባለንብረቶችም አዲስ የቤቴ ይመለስልኝ ጥያቄ ማቅረብ መጀመራቸውን ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጫችን ጨምረው ተናግረዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ ሶስት ሰዓት ከ34 ነው። ርዕሰ ወሬዎቹን በአጫጭሩ ከቆንጅታየ ትናንት በምስራቅ ጉጂ ጎሮዶላ ወረዳ በተከፈተ ተኩስ አንድ የመከላከያ ኃይልን ጨምሮ ሰባት ሰዎች መገደላቸውን ነዋሪዎች ገለጹ። የመከላከያ ኃይል አባሉ የተገደለው በአካባቢው በሚንቀሳቀሱ ኃይሎች መሆኑን ገልጸው ሌሎቹ ስድስት ሰዎች የተገደሉት መከላከያ በወሰደው የአጸፋ እርምጃ ነው ብለዋል። ዛሬ የማላዊ ህዝብ ፕሬዝደንቱንና የፓርላማ ተወካዮቹን ሲመርጡ ውሏል። ፕሬዝደንቱ ፒተር ሙታሪካ ለሁለተኛ የስልጣን ዘመን በእጩነት ቀርበው ተወዳድረዋል። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሀውስ እምነት ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ሰጥተውበታል። የቀድሞ የዋይት ሀውስ ጠበቃ ዶናልድ መገን የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴው በሩሲያ ጣልቃ ገብነት ጉዳይ ዛሬ ቀርበው ቃላቸውን እንዲሰጡ በላከላቸው መጥሪያ መሰረት ሳይቀርቡ ቀርተዋል። በሩሲያ የሚደገፉት የሶሪያ መንግስት ኃይሎችና በአልቃይዳ ግብራበር ሽምቅ ተዋጊዎች መካከል ውጊያ በሚካሄድባት በኢድሊብ በሲቪሎች ላይ የሚደርሰው ጉዳት እጅጉን አሳስቦኛል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታወቀ። የሰዓቱን አጫጭር ዜናዎች ነበር የተከታተላችሁት አድማጮች። አሁን ወደ ሁለተኛው አጋማሽ ዘለቅ ብለን እንገባለን። ታዲያ ወደ ተከታዩ ሳምንታዊ ቅንብር ከመሻገራችን በፊት አንድ ዜማ ፋታ እንወስዳለን። ሙዚቃው ጀምረዋል። ንግስት አምሬን የመረጠልን ቆየት ካለው የማህሙድ አህሙድ ስልት አንዱን ይዘናል እንሆን Let's go. ንዲስማ አታውሩሊ ሌላ ክሷ ዜና ምክር አታውሩሊ ሌላ ክሷ ዜና ምክር አስራየ ትባርጋኝላለች ከሃገር

ማህሙድ ሐሙድ ነው። ቆየት ባለስልቱ ያዝናናን፣ እናመሰግናለን። አድማጮች ምርጫ ነበረ፣ ንጉሱ የንጉሱ ምርጫ ነው። አድማጮች የምትከታተሉት የኔ ልታስመሲ እንዳይሆን ብዬ ነበረ ያለ የማይገባኝ። በጣም ጥሩ ጥሩ ዜማ ይመርጣል ትክክል ነው። የማይገባኝን ክሬዲት እንዳልወስድ ነው። የተጣደፍኩብሽ ይቅርታ። አድማጮች የምትከታተሉት በሀያ ሁለት፣ በሀያ አምስት እና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና ቆንጂት ታየንን ሁለተኛውን አጋማሽ ያው በዜማ አስጀምሮናል ንጉሱ። ወደ ሳምንታዊ መደበኛ ፕሮግራሞች ይሆናል አሁን የምናልፈው። ሐኪሞን ይጠይቁ ሐኪሞን ይጠይቁ በሰው ልጅ የተፈጥሮ ስሜት ጸባይ ምንነት የሥነ ልቡና ጤና አለፍ ብሎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን የሚመረምር ሳምንት የተጀመረ አዲስ ቅንብር የመጨረሻ ክፍል ነው ይዞ የቀረበው ተከታታይ ውይይቱ ታዲያ የአንጎልና የስሜትን ቁርኝት አንድን ጉዳይ አስመልክቶ በውስጣችን ያደረ ከልክ ያለፈ ወይም የተጋነነን ሊሰኝ የሚችል ስሜት በማህበረሰብ ደህንነት ላይ ሊያሳድሩ የሚችለውን ተጽዕኖ የሚመለከቱ አዋያ ጭብጦችም ይመለከታል። ለጥያቄዎቹ ሙያዊ ትንታኔ የሚሰጡልን የዘወትር የፕሮግራማችን ተባባሪ እዚህ ዩናይትድ ስቴትስ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያውና በህክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ባለፈው ሳምንት ዝግጅቱ እልባት ካደረገበት ቅንብር ይጀምራል። ፕሮፌሰር ዮናስ ስሜት በተራ ሰው እይታ ከሩቁ ስናየው ከምክንያት ከግንዛቤ፣ ከእውቀት ተለይቶ በራሱ በሚሰማን ነገር ብቻ የሚገለጽ አድርገን እናየዋለን በአንድ ወገን እርስዎ የመመረቂያ ጽሁፎን ጨምሮ ገፋ ያደረጉበት በእንግሊዝኛው አጠራር ኢሞሽናል ኢንተሊጀንስ የሚባለው አንድ ሰው ጥልቅ ስሜቱን መጀመሪያ ለራሱ በቅጡ የሚረዳበት ለሌሎች የሚገልጽበትና የሚቆጣጠርበትን ችሎታ ስናስብ መጀመሪያ ላይ ያልነውን ስሜት ከምክንያትና ከግንዛቤ ከእውቀት ውጪ የሚመስለውን ነገር ለየት ያለ ገጽታ ያላብሰዋል። እንዲያውም በስሜት ግንዛቤ ጥልቅ የሆነ እውቀት ማዳበር የሰው ልጅ እድገት ወይም ርቀት አንዱ እመርታ ተደርጎ የሚወሰዳልና እስኪ ለሁላችንም ቅርብ በሚሆን መንገድ ያስረዱን። ምንድን ነው ይሄ? በእንግሊዘኛው አጠራር ነው በብዛት የሚታወቀው እና ኢሞሽናል ኢንቴሊጀንስ ወይም የስሜት ልቀት እንበለው። በረቀቀ ሁኔታ ስሜትን የመቆጣጠር የመረዳት፣ የመግለጽ ዝንባሌ። እሱ ንጉሥ ሰለሞኑ ሳይገልጹት አልቀረም። ይህንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ስ ተናገሩ የሚባለው ይሄ እንግዲህ ቅድም እንዳልኩ ኤቢሲ ማለትም አንድ ሰው ያለው አመለካከት፣ አስተሳሰብ፣ እምነቱ ቢ በሚባለው ውስጥ የሚጠቃለለው እሱ ነው። ይሄ እንግዲህ ከተለያየ ከአስተዳደግ፣ ከሃይማኖት፣ ከትምህርት፣ ከጓደኞች በተለያየ ሁኔታ አንድ ሰው ኮግኒቲቭ ትራያድ ይሉታል ሳይኮሎጂስቶች። አንደኛው ስለ ራስ ያለው አመለካከት፣ ሁለተኛ ስለ ሌሎች ሰዎች ያለው አመለካከት ሶስተኛ፣ ስለ ዓለም ያለው አመለካከት። እነዚህ ሶስቱ አመለካከቶች አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ለምሳሌ አሁን አንድ ሰው ለራሱ ያለው አመለካከት ራሱን በጣም እንደው እያናናቀ እና እኔ የማረባ ነኝ፣ እንደው ከንቱ ሰው ነኝ፣ ምንም ነገር ማድረግ አልችልም የሚል አመለካከት ካለው ብዙ ጊዜ ያ ግለሰብ ለከባድ የድብርት በሽታ ይጋለጣል ማለት ነው። አንድ ሰው ደግሞ ስለ ራሱ እኔ ከማንም በላይ ነኝ፣ ሌላው ሁሉ እኔ ባልኩት መንገድ መሄድ አለበት፣ እኔ ያልኩት የእግዚአብሔር ቃል ነው የሚል ከሆነ በእርግጥ ከልክ በላይ አልፎ ናፖሊዮን ነኝ፣ ኢየሱስ ነኝ ካለ እሱ በሽታ መልክ ሌላ ይሆናል። ግን ከዛ በመለስ ከመጠን በላይ የተጋነነ አመለካከት ለራሱ ካለው አንድ ሰው፣ አንድ ይሄ ሌላው፣ ደግሞ ሌሎችን በሚመለከት ሁልጊዜ ሌሎች ሰዎች ላይ ፕሮጀክሽን ማለትም ሌላ ሰው ላይ የማላከክ ሁሉን ነገር ያብዬን ወደሚዬ ማላከክ እንደዛ አይነት ባህሪ፣ ይሄ አመለካከት አለ። ሌላው ደግሞ ይቻለም መጥፎ ናት፣ አጥፊ ናት የሚል አመለካከት ካለ የሰውየውን ስሜት ስል ይለዋል ማለት ነው። በእርግጥ ጥሩ ናቸው። በዚህ በዩቲዩብ አሁን አ ያለው ብዙ ደስ ይለኛል እና የአንዳንዶቹን ሰዎች እርጋታም አያለሁ። በጣም ከባድ ፈተና ውስጥ ሆነው፣ ከባድ ችግር ውስጥ ሆነው በተረጋጋ መንገድ ነገሮችን ሲመዝኑ ስታያለህ እና ይሄ እንግዲህ የሰውየው አመለካከት ይወስናል። ስሜትን መቆጣጠር እውነት ለመናገር ደግሞ ምን ይላሉ አንዳንድ ተመራማሪዎች እያንዳንዱ ሰው የተወሰነ መጥፎ ነገር፣ የተወሰነ ጥሩ አብዛኛውን ጊዜ ደግሞ መጥቶም ጥሩ ያልሆነ ነገር ሊያደረግ ይችላል። ግን ባብላጫው አንድ ሰው ስሜቱን ለጥሩ ዓላማ ተገዢ ማድረግ እንዳልኩ ሶስቱ ነገሮች ለዓለም ለሌሎች እና ለራስ ያለው አመለካከት እነዚህ ጥሩ መሰረት ያላቸው ከሆኑ ብዙ ጊዜ ለሰውየውም ለጎረቤቱም ለቤተሰቡም ምናልባትም ለህብረተሰቡም ጥሩ ይሆናል ብዬ ገምታል። መልካም ለማህበረሰብ ደህንነት ጭምር አስፈላጊ የሆነው ድረስ እንዴት እንደሚሄድ ተመልክተዋል። ፕሮፌሰር ዮናስ ከጊዜያዊ ስሜትነት ከጊዜያዊ ሁኔታ ማንጸባረቅ ባሻገር ስሜት ሲታወቅ በህክምናው ደረጃ እንደ ህመም የሚታይበት ሁኔታ አለ ወይ? ስሜት ይታረቃል ይባላል አንዳንድ ጊዜ ጠባይን እንደማረቅ በታዳጊነት ቤት ውስጥ እንደሚደረገው በህክምና ስ ይህ የታወቀ ስሜት ይታከማል ወይ? እሺ አመሰግናለሁ አሉላ አንድ ሰው የስሜት መታወክ በሽታ ያዘው ለማለት ከፍተኛ የሙያ ስነ ምግባር የሚጠይቁ ጉዳዮች አሉ። አንደኛ ግለሰቡን መመርመር አለብን። አንዳንድ ጊዜ የታወቁ በሲኔማ ወይም በሙዚቃ ወይም በተለያየ ነገር የሚታወቁ ሰዎችን በሩቅ ሆነው እንዲህ አይነት አላቸው እንደዛ አላቸው ብሎ ህዝቡ አንዳንዴ አስተያየት ሊሰጥ ይችላል። እኛ ግን ከሙያ አንጻር ግለሰቡን መጀመሪያ ቁጭ ብለን ሳንመረምር ይሄ ያለው ይሄ አለው ለማለት አንችልም። በሩቅ እንደሚፈረጀው አትፈርጁም። በተጨባጭ በሕክምና ምርመራ ማረጋገጥ አለባችሁ አለብን በትክክል እና አሁን አንድ ሰው የስሜት መቃወስ ችግር አለው ተብሎ ሊመጣ ይችላል። ለምሳሌ ያክል አሁን አንድ ሰው በተለይ በከፍተኛ ደረጃ የስሜት መቃወስ ከሚያሳዩት ነገሮች አንዱ በፈረንጆቹ አጠራር ይሄ ባይፖላር ሙድ ዲስኦርደር ይሉታል። ማለትም በጣም ከፍተኛ ጽንፍ የሳተ ያለምንም በቂ ምክንያት እጅግ መጠን ያለፈ ደስታ፣ እንቅልፍ ሙሉ ለሙሉ አለመተኛት፣ ለአንድ ሳምንት ለሁለት ሳምንት፣ ምነው ለምንድን ነው ማተኛው ሲባል ግለሰቡ የለም የዓለምን ችግር ለመፍታት ጊዜ የለኝም ሊል ይችላል። ወይም ፕሬዚደንት ነኝ ወይም ናፖሊዮን ነኝ ሊል ይችላል። እንደዚህ አይነት በሚሆን ጊዜ ይሄ ከፍተኛ የስሜት መቃወስ ነው። ሕክምናም አለው። ዶክተር ዮናስ እስኪ የህክምናውን አማራጮች ገፋ አድርገን እናጤን። ይሄ አሁን የገለጹት የህመም ሁኔታ በምንድን ነው የሚታከመው? እንዴት ነው የሚታከመው? ሌሎችስ ከዚሁ ከስሜት መታወቅ ጋር የተያያዙ የህመም ሁኔታዎች የትኞቹ ናቸው? እነሱስ እንዴት በህክምና ይረዳሉ? አንጎል ውስጥ ያሉ የነርቭ ሴሎች አንዳንድ ጊዜ ከመጠን በላይ በሚረጩት ሊሆን ይችላል በሚል አሁን ለሚጥል በሽታ የምንጠቀምበት መድኃኒት እሱን ለዚህ ከፍተኛ ለሆነው ለስሜት መቃወስ ማኒክ ዲስኦርደር ላይ እንጠቀማለን። ለህክምና ይውላል። ለዛም ለህክምና ይውላል። ሌላው ደግሞ ባለፈው እንደተነጋገርነው እውነት ስሜቶች የተያያዙ ናቸው። አሁን ለምሳሌ ድብርትን ብንወስድ በቀን ተቀን ኑሮት አንድ ሰው ትንሽ መንፈሱ ዝቅ ሊል ይችላል ወይ በመስሪያ ቤጥል ወይ ከጎረቤት ጋር ባለ ግጭት ወይም በሆነ ምክንያት ይሄ እንደ በሽታ እናየውም። ነገር ግን አንዳንድ ሰዎች ይሄ ከመጠን አልፎ ይሄድና ምግብ መብላት ያቆማሉ፣ ክብደታቸውም ብዙ ኪሎ ይቀንሳሉ፣ እንቅልፍም መተኛት አይችሉም። ሁልጊዜ ከአንድ ነገር ብቻ ከልክ በላይ የመስጋት ስሜት ውስጥ ይገባሉ። አልፎ ተርፎም ራሳቸውን ለመግደል ይሞክራሉ። እንደዚህ አይነት ሲሆን ይሄ እንግዲህ ሜጀር ዲፕሬሽን የምንለው ወይም ከመጠን ያለፈ ድብርት መታከም ያለበት የምንለው። ፕሮፌሰር ዮናስ እናመሰግናለን። አድማጮች ቀደም ብለን ደጋግመን እንዳስታወቅ ነው የግለሰቦችን ጉዳይ የሚመለከተው ስሜት በግለሰቦች ላይ ሲታይ የሚፈጥረውን እስከ ሕመም ደረጃ ያለውን በተከታታይ ተመልክተናል። በማህበረሰብ ላይ የሚከሰቱ ከወቅታዊ ሁኔታዎች ጋር የሚያያዘውን ሌሎች ባለሙያዎች ጨምረን በሚቀጥሉ ፕሮግራሞቻችን እንመለሳለን። ለአሁን ግን ፕሮፌሰር ዮናስ እንዳለገዳ እናመሰግናለን፣ እናመሰግናለን በጣም አሁን። የንግድና መጣኔ ሀብት ዝግጅት ይቀጥላል። ንግድና ኢንቨስትመንትን ወደ ኢትዮጵያ ለመሳብ ያለመ የኢትዮጵያ አጋርነት መድረክ ባለፈው ሳምንት ውስጥ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ ተካሂዷል። በስብሰባው ላይ የተገኘው ሶሎሞን አባተ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥን አነጋግሮ ነበር። ለዛሬ ተከታዩን አዘጋጅቷል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያተኮረ ስብሰባ ባለፈው ሳምንት በራሱ የስብሰባ አዳራሽ ውስጥ አካሂዶ ነበር። በዚያ ስብሰባ ላይ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናትና የንግድ ማኅበረሰብ አባላት ተገኝተው ሙሉውን ቀን በኢትዮጵያ የዛሬ የኢንቨስትመንት የሥራና የምጣኔ ሀብት አቋም ላይ ተወያይተዋል። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያ ባለፉት ተከታታይ ዓመታት ባስመዘገበችው የምጣኔ ሀብት ዕድገትና ዛሬ ባሉ ዕድሎች ላይ ሰፊ ማብራሪያ ሰጥተዋል። የኢትዮጵያ መሪዎች የዛሬ አጀንዳ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል ወይም መናኸሪያ እናደርጋታለን ነው በግብርና በመሠረተ ልማት በኢነርጂ በአምራች ኢንዱስትሪ በመረጃ ቴክኖሎጂ በአገልግሎትና ሌሎችም መስኮች የውጭው ቀጥተኛ ኢንቨስትመንት እንዲገባ እየተጣሩ ናቸው በአሰሪና ሠራተኛ ሕግና ኢንቨስትመንት ፖሊሲ ማሻሻያዎች የመንግሥትና የግል ዘርፍ አጋርነት ፖሊሲ አሰራር የአንድ መስኮት የኢንቨስትመንት መስተንግዶና ሌሎችም እርምጃዎችን አስተዋውቀዋል። ጉባኤው የተከፈተው በዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ነበር። አምባሳደር ናዥ ከኢትዮጵያ የቀደመ ታሪክ አንስተው ዛሬ ያሉ ሁኔታዎችን እንደ ራሳቸው ሀገር አድርገው እያደነቁ ተናግረዋል። ዛሬም ሀገሪቱ የያዘችው የለውጥ እርምጃ የሚበረታታ የአሜሪካንም የሌሎችንም ቀልብ ሳቢ በመሆኑን አመልክተዋል። ለነገሩ የዛሬው የውጭ ጉዳይ ረዳት ሚኒስትር ናዥ በአውሮፓ የዘመን አቆጣጠር ከ1999 ዓ ም እስከ 2002 ዓ ም በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋልና ዛሬ እየተናገሩላት ያለችውን ሀገር ጠንቅቀው ያውቋታል። እናም በመክፈቻ ንግግሮ ላይ ስለ ኢትዮጵያ ብዙ ቆንጆ ቆንጆ ነገሮችን ተናገሩ፣ አልኳቸው ወደ ኋላ ላይ አግኝቼ። እጅግ በጣም ጥሩ ስለሆነች ሀገር እጅግ በጣም ጥሩ ዕድሎች ባሉበት ሁኔታ እጅግ በጣም ጥሩ ንግግር ማድረግ ቀላል ነው። እንዲህ የዩናይትድ ስቴትስ መንግሥት አንዲትን ሀገር ነቅሶ አውጥቶና በአንዲት ሀገር ላይ አተኩሮ ተመሳሳይ መድረክ ሲከፍት እምብዛም አይታይም። ይህንን እውነት የዛሬው በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ነግረውኛል። እውነትህን ነው፣ የተለየ ነው። እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር አመቱ አንዴ ነው። ምናልባትም በእኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል። እናም ከተከታዩ ጥያቄ ጋር ወደ ረዳት የውጭ ጉዳይ ሚኒስትሩ ቲቦር ናጅ ዞርኩኝ። ለምን ኢትዮጵያ? ለምንስ አሁን? ለምን ኢትዮጵያ? ምክንያቱም ባለፈው ዓመት ውስጥ ኢትዮጵያ እያካሄደች ባለችው ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው በሰሩት ተግባርና አዲሱ የኢትዮጵያ መንግስትም ኢትዮጵያ ራሷ ውስጥ የፖለቲካውን ምህዳርና የምጣኔ ሀብቱንም መስክ ለውጭው መዋለ ንዋይ በመክፈታቸው ነው። እንደምናውቀው የኢትዮጵያ ህዝብ ብዛት እንደ ቀረው አፍሪካ ሁሉ በከፍተኛ ፍጥነት እየጨመረ ነው። አገሩ በወጣቶች የተሞላ ነው። እነኛ ወጣቶች ደግሞ ሌሎች አካባቢዎች ውስጥ እንዳሉ ወጣቶች ሁሉ ስራ ይፈልጋሉ። ስራ ስራ ስራ። እናም መንግስታቱ አህጉሪቱን ወደፊት ማራመድ ከፈለጉ ስራዎች የሚፈጠሩባቸውን መንገዶች መፈለግ አለባቸው። የሥራ ዕድሎች ከእርዳታ አይፈጠሩም። ሥራዎች የሚፈጠሩት ከቀጥተኛ የውጭ መዋለ ነዋይ ነው። አንዳንድ አገሮች አፍሪካ ውስጥ ነዋይ በማፍሰስ በኩል እጅግ የነቁ ናቸው። ይሁን እንጂ እነኛ ፍሰቶች ብዙ ስራ የሚፈጥሩ ሆነው አልታዩ። እና እኔም የአሜሪካን የንግድ ዘርፍ ማነቃነቅ እና እንደ ኢትዮጵያ ወዳሉ አገሮች ለማመላከት የሚቻለኝን ሁሉ አድርጋለሁ። ምክንያቱም አፍሪካ ዛሬ የምትፈልገውን አይነት ትክክለኛውን መዋለ ንዋይ የሚያፈሱት እነርሱ በመሆናቸው ነው። በሥነ ምግባር የታነጹ የቴክኖሎጂ ሽግግርን የሚያቀላጥፉ አፍሪቃ ዛሬ የሚያስፈልጓትን መካከለኛና ከፍተኛ ደሞዝ የሚያስገኙ ሥራዎችን የሚፈጥሩና የሚያቀርቡ ናቸውና። የትራምፕ አስተዳደር የያዘውና እየተመራበትም ያለው የአሜሪካ ትቅደም ፖሊሲ ብዙ አፍሪካውያንና በማደግ ላይ ያለውን ዓለም እያሳሰበ ነው። የውጭ እርዳታን በመቁረጥና በአስፈጻሚው የባሕር ማዶ ልማት ኤጀንሲ ላይ የተከተለው ጉልህ ቅነሳ ብዙዎችን አነጋግሯል። እናም እንዲህ ዐይነቱን መርህና አካሄድ ከዚህ የኢትዮጵያ የአጋርነት መድረክ ለማስተዋወቅ ከያዘው ሐሳብ ጋር እንደምን አድርገው ያጣጥሟቸው ይሆን? ረዳት ሚኒስትር ቲቦር ናዥ ይመልሳሉ። የአሜሪካን ተግባር ማስተዋል የሚገባ ይመስለኛል። አየህ፣ አንድ ብልህ አባባል አለ፣ በግብርህ ትታወቃለህ ይላል። እኔም ሁሉም ሰው የአሜሪካን ተግባራት እንዲመለከት ጠይቃለሁ። መንግሥታዊ የሆነውን የልማት እርዳታን የሚመለከተውን አንድ ጎኑን ብቻ ሳይሆን አሜሪካ የምትሠራውንና ዙሪያ ገባውን መመልከት ያሻል። በንግድ ዘርፍ፣ መንግሥታዊ ባልሆኑ ድርጅቶች፣ አሜሪካውያን በግል በሚያበረክቷቸው ስጦታዎችና በሌላም ብዙ መስኮች ያለውን ተሳትፏን መመልከት ነው የሚሻለው። ሰብአዊ ድጋፍ እንዳለ ነው። ለሰብዓዊ እርዳታ እኛ የምንሰጠውን በማንኛውም መጠን የሚጠጋ ማንም ካለ ከእኔ ጋር ቀርቦ መከራከር ይችላል። በዓለም ዙሪያ የትም ቢሆን አደጋ ካለ ማን ነው እዚያ ቀድሞ የሚደርስ? ሁልጊዜም አሜሪካ ነች። ለምሳሌም በዓለም ዙሪያ ላሉ የስደተኞች መርሃ ግብሮች ከ600 ሚሊዮን ዶላር በላይ በየአመቱ እንሰጣለን። ቻይና እኮ በእርግጥ ከቀናና አዎንታዊ አስተያየት ጋር ነው የምናገረው፣ 10 ሚሊዮን ዶላር ነው የምትሰጠው። እኛ ኮ በሚሊዮኖችና በሚሊዮኖች የሚቆጠሩ አፍሪቃውያን በኤች አይቪ ኤድስ እንዳይሞቱ እየታደግን ነው። ለዚህ ጉዳይ በቢሊዮኖች የሚቆጠሩ ዶላሮች አፍሰናል። ሌላ ሀገር ስታዲየም ከገነባች በጋዜጦች የፊት ገጽ ላይ ትወጣለች። ነገር ግን በሚሊዮኖች የሚቆጠሩ አፍሪካውያን ሲተርፉና እየዳኑም ሲቀጥሉ የፊት ገጽ ሽፋን የለንም። እናም ተግባሬን ባለፈው ሳምንት ዋሽንግተን ዲሲ ላይ የተካሄደውን የኢትዮጵያ የአጋርነት ፎረም በንግግር ከከፈቱት የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ጋር የጀመርነው ውይይት ይቀጥላል። ሰሎሞንን እናመሰግናለን ለዘገባው። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። የትግራይ ሴቶች የጽናትና የድል ምልክት በሚል መሪ ቃል ለሶስት ቀናት በመቀለይ ከተማ የተካሄደው አስረኛው የትግራይ ሴቶች ጉባኤ ተጠናቋል። በጉባኤው ላይ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች ነባር አመራርና የክልሎች እንዲሁም ከፌዴራል መንግስት የተወከሉ ተገኝተዋል። ዓለም ፍስሀ ዘገባ አስተላልፏል። የትግራይ ሴቶች የጽናትና የድል ምልክት በሚል መሪ ቃል ለሶስት ቀናት የተካሄደው አስረኛው የትግራይ ሴቶች ጉባኤ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች ነባር አመራርና ከፌዴራል መንግስት የተወከሉ በመክፈቻው ስነ ስርዓት ተገኝተዋል። የጉባኤው ክቡር እንግዳ የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት እንደሚታወቀው ያረጀ ያፈጀ አስተሳሰብ የሚያራሙዱ ኃይሎች ተቀናጅተው የጀመርነው ነው የህዳሴ ጉዞ አኳላሽተው ህገ መንግስታውና ፌዴራሉ ስርአታችን አፍርሰው አህዳው ስርዓት ለመትከል ታላቅ ዘመቻ በመካሄድ ላይ ናቸው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ህገ መንግስታዊ የዜጎች መብት በስፋትና በግልጽ መርገጥ እንደ አገር የብዙ ዜጎች መፈናቀል፣ ንብረት መውደም፣ ህይወት መጥፋት ከጊዜ ወደ ጊዜ እየጨመረ ነው። እስካሁን የጠፋ ንብረትና ያጋጠመ ኪሳራ በዓለም ተወዳዳሪ የሌለው ሆኗል ሲሉ ተናግረዋል። አያይዘው ለጉባኤተኞች ባስተላለፉት መልእክት አሁን ያለንበት መድረክ በሚገባ ካልተመራና በብልሃት ካልታለፈ ከባድ ጉዳት ሊደርስ እንደሚችል መገመት ይቻላል። ስለዚህ ለህገ መንግስትና ለፌዴራል ስርዓታችን፣ ወያናዊ ዲሞክራሲያዊ መስመራችን ሁሉ ለገብ እገዛ ማድረግ ይገባናል። ጉባኤያችሁ በተለያየ የታሪክ አጋጣሚ ነው እየተካሄደ ያለ ክብር ዋጋ ተከፍለበት የመጣ ህገ መንግስታዊ ስርዓታችን የውስጥና የውጭ ኃይሎች ተባብረው ለማፍረስ የሚያደርጉት ዘመቻ የሴቶች ጥቅምና መሰለች የሚጎዳ በመሆኑ አስፈላጊ ትግል በሚጠየቅበት ጊዜ እንገኛለን ብለዋል። በመክፈቻው ስነ ስርዓት የተገኙት የሴቶች ማህበር ቦርድ ሊቀ መንበር ወይዘሮ ፈትለወርቅ ገብረእግዚአብሔር በትግራይ ህዝብና መላ የኢትዮጵያ ብሔር ብሔረሰቦች ህዝቦች ትግል ድል ተደርገው ወይም ተሸንፈው የነበሩ ጸረ ህዝብ ኃይሎች በተፈጠረላቸው ምቹ ሁኔታ ተጠቅመው ህገ መንግስታዊ ስርዓታችን አፍርሰው የወደቀ ስርዓታቸውን ለመመለስ አቅማቸውን አሟጥጦ ሲያውቀው በመረባረብ ላይ ይገኛሉ፣ ካሉ በኋላ ወይዘር ፈትለወርቅ ቀጥለው ስለዚህ አስረኛው ጉባኤያችን ላለንበት የተለየ የትግል መድረክ የሚመጥን ትግል ለማካሄድ የሚያዘጋጅ ውሳኔዎች እንዲያሳልፍ የሚጠበቅ ይሆናል ሲሉ መልእክታቸው አስተላልፈዋል። ለሶስት ቀናት የተካሄደው አስረኛው የትግራይ ሴቶች ጉባኤ ዛሬ የተለያዩ ውሳኔዎችን በማሳለፍ ለቀጣይ አመታት ማህበርን የሚወርት የቦርድና የቁጥጥር ኮሚቴ አባላት በመምረጥ ተጠናቀዋል። አለም ፍስሀ ከመቀለ ለምሽቱ የነበሩን ዝግጅቶች እነዚሁ ናቸው። አድማጮች፣ አጠር ያለ ማጠቃለያ ዜና ላሰማና እንሰናበታለን። ዛሬ የማላዊ ህዝብ ፕሬዝደንቱንና የፓርላማ ተወካዮቹን ሲመርጡ ብሏል። ፒተር ሙታሪካ ፕሬዝደንቱ ለሁለተኛ የስልጣን ዘመን በእጩነት ቀርበዋል። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሀውስ እምነት ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ሲሰጡ ቆይተዋል። አድማጮች ለምሽቱ ያዘጋጀነውን እዚሁ ላይ ያገባደድን ነገ ረቡ እንመለሳለን። ያስተናገርናችሁ አሉላ ከበድና ቆንጂት አየነን። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። አሉላ እንዳልከው ነገረቡ በተመሳሳይ ጊዜ እንገናኛለን። ወደ ትግርኛ ስርጭት ይቀጥላል። ደህና ደሩ። Yeah.